ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22፣ እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ነሐሴ 30 2007 ዓ ም ፕሮግራሙን ጀመረ። ኢትዮጵያ የምትባል ሀገር አለች። አሁን ግን ሥራ ለመጠየቅ ኢንቨስት ለማድረግ ጋምቤላ የሄደ ኦሮሚያ ክልል ሄደ አማራ ክልል የሄደ ኢንቨስተር አንድ ጃፐኒ አንድ ተርኪሽ አንድ ኢትዮጵያ ቤድ እኮ ሶስቱም እኮ እንደ ኢንቨስተር ነው የሚታዩት። አይሄኛው ኢትዮጵያ ብሎ አስተያየት የሚያደርግለት የለም። ይሄን ነገሻ ዶክተር ዳኛቸው አሰፋ የዛሬ ምሽት እንግዳ ናቸው። የሙዚቃ ቃና የቅዳሜ ምሽት ዝግጅትን ተከትሎ ይቀርብላችኋል። የማስተናግዳችሁ ሰሎሞን አባተ ነኝ። ቴሌ ላይምባክ ፕሮግራሙን ያቀናብራል። አሁን የሰዓቱን የዓለም ዜና እናሰማችሁ። ጤና ስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጅት ታየ ነኝ። ኦስትሪያና ጀርመን በአውቶቡስ በባቡር እና በእግርም ጭምር ወደ ኦስትሪያ አቋርጠው ከዚያም ወደ ጀርመን ለመጓዝ ለሚተሙት በሺዎች የተቆጠሩ ፍልሰተኞች ዛሬ ድንበሮቻቸውን ከፍተውላቸዋል። ይሁን እንጂ የሀንጋሪ ፖሊስ አዛዥ ለፍልሰተኞቹ ወደ ኦስትሪያ ድንበር የኦቶቡስ አገልግሎት ለአንድ ጊዜ ብቻ ነው የሰጠ ነው፣ ከአሁን በኋላ አናደርግም ሲሉ አስታውቀዋል። የአውሮፓ ህብረት አባል ሀገሮች ከአሁን ቀደም ባልታየ መልኩ በከፍተኛ ቁጥር እየገባ ያለውን ስደተኛ ምን እናድርገው በሚለው ጉዳይ በአቋም ተከፋፍለው ነው ያሉት የህብረቱ የውጭ ጉዳይ ኃላፊ ፌደሪካ ሞጋሪኒ የስደተኛው ጎርፍ የሚቀጥል እንጂ የሚያበቃ አይሆንም ካሉ በኋላ ይልቁን አንድ ሆነን የጋራ መላ ብንፈጥር ይሻላል ሲሉ ተማጽኖ አቅርበዋል። የኦስትሪያ የውጭ ጉዳይ ሚኒስትር ሰባስቲያን ከርስ በበኩላቸው በፍልሰተኞቹ ላይ እየደረሰ ያለው ስቃይና ከጊዜ ወደ ጊዜ በሰው ሕይወት እየተከፈለ ያለው ዋጋ አውሮፓ የገጠማትን ከሁለተኛው የዓለም ጦርነት ወዲህ እጅግ ግዙፍ የሆነ የስደተኛ ቀውስ እንድትፈታ የሚቀሰቅሳት ደወል አድርገን ልናየው ይገባል ብለዋል። በሃንጋሪ ዋና ከተማ ቡዳፔስት የባቡር ጣቢያ ማለፊያ አጥተው ተኮልኩለው የሰነበቱት ስደተኞች የሞሉ ባቡሮች ዛሬ ጀርመን ገብተዋል። የተባበሩት የአረብ ኤሚሬቶች የጦር አውሮፕላኖች ዛሬ ቅዳሜ በየመን በተለያዩ አካባቢዎች ያሉ የሺያ ሁቲ አማጽያን ኢላማዎችን ሲደበድቡ ውለዋል። ትናንትና በሳውዲ አረቢያ የሚመራው ህብረት ቢያንስ ሀምሳ አምስት የሚሆኑ ወታደሮች ከአማጽያኑ በኩል በተተኮሰ ሚሳይል እንደተገደሉ አይዘነጋም። የዛሬው ጥቃት ታዲያ በዚያ ማግስት መሆኑ ነው። በኢራን የሚታገዙት ሁቲ ሚሊሺያዎች ለአንድ ዓመት ያህል በተቆጣጠሯት በዋና ከተማዋ በሰንአ ያሉ የሆስፒታል ምንጮች እንደሚሉት በጥቃቶቹ በዋና ከተማዋ ቢያንስ 24 ሲቪሎች ተገድለዋል ማለታቸውን የኤሚሬት የዜና አገልግሎትን የጠቀሰ የሮይተርስ ዘገባ አመልክቷል። የኤሚሬት ኃይሎች ጥቃቶቹን ያደረሱት ከየመኗ ዋና ከተማ መቶ ሀያ ኪሎ ሜትር ርቀት ላይ በሚገኝ ማርብ በሚባል ከተማ ባለ የመሳሪያ ግምጃ ቤት ላይ አማፅያኑ ባደረሱት የሚሳይል ጥቃት አስር የሳውዲ ወታደሮች በተገደሉ ማግስት መሆኑ ነው። የሳውዲ አረቢያ የዜና ማሰራጫዎች እንደዘገቡት በጥቃቱ አርባ አምስት የተባበሩት አረብ ኤሚሬቶች እና አምስት የባህሬን ወታደሮች ተገድለዋል። በዚያች ሀገር የሳውዲ ወታደሮች ሲገደሉ የአሁኑ የመጀመሪያ ጊዜ መሆኑም ተዘግቧል። በሶሪያ የአናሳን ድሩዝ ብሔረሰብ አባላት በሚበዙበት በሀገሪቱ መሀል ክፍለ ግዛት ጸረ መንግስት ሁከት ተቀጣጥሎ እንዳለ ተነገረ። ይህ የሆነው ትናንትና አርብ ቢያንስ ሀያ አምስት ሰዎች በገደለው አንድ ታዋቂ የመንግስት ተቃዋሚ የሃይማኖት መሪ በተገደሉ በማግስቱ መሆኑ ነው። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ሀገራቸውና ሳውዲ አረቢያ ጸረ የእስልምና መንግስት ትግሉን ጨምሮ በመካከለኛው ምስራቅና በዓለም ዙሪያ የሽብርተኛ እንቅስቃሴዎችን ለመዋጋት በቅርበት ተባብረው መስራታቸውን እንደሚቀጥሉ ተናገሩ። ትናንትና አርብ የሳውዲ ንጉስ ሳልማን በዋይት ሀውስ ባደረጉት ጉብኝት ወቅት ሁለቱ መሪዎች ስለ የመንና ስለ ሶሪያ ጦርነቶች እንዲሁም በቅርቡ ከኢራን ጋር የኒውክሌር መርሃ ግብሯን ለመገደብ ስለተደረሰው ውል ተነጋግረዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13865 ኪሎ ኸርትዝ በ25 ሜትር ባንድ በ1240 በ1280 እና በ12140 ኪሎ ኸርትዝ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ነሐሴ 30 2007 ዓ ም ምሽት ፕሮግራም ነው። ከዚህም ከዚያም ከሰላሳ አመት ዓመት የውጭ ሀገር ቆይታ በኋላ ወደ ኢትዮጵያ ተመልሰው በአዲስ አበባ ዩኒቨርሲቲ በማኅበራዊ ሳይንስ ዲፓርትመንት ፍልስፍና አስተምረዋል። ለሰባት ዓመታት ያህል አገልግለዋል። ዩኒቨርሲቲውን ካለፈው ሳምንት ጀምሮ ግን ዶክተር ዳኛቸው አሰፋ ከሥራ ውጪ ናቸው። ምን ይሆን ሥራቸውን ለማጣት ያደረሳቸው በፖለቲካ አቋማቸውና በገዢው ኢህአደግ ላይ የሰላ ትችት በማቅረባቸው ምክንያት እንደሆነ ይናገራሉ ራሳቸው ዶክተር ዳኛቸው። አሁን በመገናኛ ብዙሃን በተለይ ለህትመት ሚዲያ ይጽፋሉ። በማኅበራዊ መገናኛና በዌብሳይቶች ላይም ይሳተፋሉ። ጽዮን ግርማ በወቅቱ ጉዳዮች ላይ አነጋግራቸዋለች። ዶክተር ዳኛቸው ዛሬ እንግዲህ ለዚህ አጠር ላለ ቃለ ምልልስ ስጋብዝዎት በአንድ ጉዳይ ላይ ያሉትን ሀሳብ እንዲያካፍሉ ነው። ኢህአዴግ የመንግስትነቱን ስልጣን ከተቆጣጠረ 24 ዓመታትን አስቆጥረዋል። ከሁለት ሳምንት በፊት ደግሞ አስረኛ ድርጅታዊ ጉባኤውን አካሂዷል። ይህን ጉባኤ ተከትሎ ከውስጥና ከውጭ በርካታ ነገሮች ሲነገሩ ቆይተዋል። እርስዎ ፖለቲካዊ ጉዳዮችን በቅርበት በመከታተል ይታወቃሉና የጉባኤውን ሂደት እንዴት ገመገሙት? ከውስጣዊ በምታይበት ጊዜ ይህን ስብስብ አንዳንድ ትዝብቶች አሉ ለምሳሌ ስብሰባውን ያካሄዱት አራት አብይ የሆኑ ድርጅቶች ናቸው። የትግራይ ዋለ ኦሮሚያ ክልል የአማራውና የደቡቡ። ይሄንን በሚያደርጉበት ጊዜ ሁለት አጋር ድርጅቶች ብሎ ያስቀምጧቸዋሉ። አንደኛው የውጭ አጋር ድርጅት ከደቡብ አፍሪካም ሆነ ከቻይና ኮሚኒስት ፓርቲ እነኚህ አጋር ድርጅት ከውስጥ አጋር ድርጅት ደግሞ የሶማሊያ ክልል የኢትዮጵያ ሶማሊያ የአፋሩ በኒሸንጉል እና የሐረሪ ነው። በጣም የሚያስገርበው እና ለትዝብት የሚጥለው ምንድን ነው፣ እነኚህ አራት ድርጅቶች ልክ እንደ ውጭ እንዳሉት የአጋር ድርጅት በደብዳቤ የተወሰኑ ሰዎች ላኩ ተብለው ምንም አይነት ውይይት ሳያካሂዱ እዛ ስብሰባ ላይ ድምፅን መስጠት ሳይችሉ እንዲሁ ተቀምጠው መመለሳቸው የሚያስገርብ ነው። እኔ ማንም ሰው ነው ነው ለምሳሌ ሶማሊያ የኢትዮጵያ ሶማሊያ ክልብቶች የቆዳ ስፋቱ አንድ አምስተኛ የኢትዮጵያ የሆነና በቁጥር ደግሞ ከትግራይ ህዝብ በላይ የሆነ ህዝብ ምንም ሳይናገር በታዛቢነት ብቻ የተሳተፈበት ይሄ መቼስ ተደጋግሞ የሚደረግ ነው፣ የሚያስገርም ነው። ልሻሉ የሁሉም የቤኒሻንጉሉ አንድ ይሄ ነው። ሁለተኛ የፆታ የጀንደር ኢሹ ላይ በምትመጪ የአማራ ክልሉ አንድ ሴት አልመረጠም። ይህን በምለው ምን መሰለህ? ዘጠኝ ዘጠኝ ዘጠኝ ስለመረጡ ነው ሰላሳ ስድስት የስራ አስፈጻሚ ኮሚቴ የመረጠ ፓርቲ የአማራው ክልል አንድም ሴት የለውም። የደቡቡ አንድም ሴት የለውም። የትግራይ ሁለት ሴት የኦሮሚ አንድ ሴት ነው ያለው እና በሴቶች መብት፣ በሴቶች እኩልነት ሴቶችን የፖለቲካ በከፍተኛ ደረጃ ተሳትፎ በጣም ያቆረቆዘ ሁኔታ ላይ እንዳለን የሚያሳየን ነው። የበላይነት ያላቸው ጎበዞች ከመጡበት ካልቸር እኮ ሴት ሁልጊዜ ወደ ታች ነው። በጉባኤ ውስጥ የተካሄደው ውይይት የተለየ ነገር ነበረው። ዶክተር ዳኛቸው ሶስት ርዕስ ይዘው ነው የተወያዩት። አንደኛው ያው የውስጣዊ ዲሞክራሲ ያሉት፣ ሁለተኛው የመልካም አስተዳደር ነው፣ ሶስተኛው ደግሞ የጂቲፒው የእድገትና ትራንስፎርሜሽን እቅዱ ላይ ነው። ከሶስተኛው ብነሳ ሶስተኛው በእነሱ እንኳን አነጋገር ሰላሳ ፐርሰንት ነው ፈጸምን የሚሉት ተፈጸም የሚባለው የትምህርት በትምህርት ዙሪያ በህክምና ዙሪያ ነው። ይሄውም ደግሞ ለሚሊኒየም ጎል ፈረንጆቹ ብዙ ገንዘብ የከሰከሱበት ስለሆነ እንጂ እነሱ በጀመሩት በሌላ በኩል እንዳለ ነጥፏል። ሁለተኛ የዲሞክራሲ የመብት ጉዳይ ለሚባለው የቀድሞ ጠቅላይ ሚኒስትራቸውም ተናግረውታል። ደቨሎፕመንትና የአሁን የጀመርነው መንገድ ወደ ዲሞክራሲ ይወስዳል ማለት ይሄ ለልጆች ተረት ተረት የሚናገር ነው። በዛ በኩል በሙሉ ከሽፈዋል። በአጠቃላይ ግን ልንገርሽ፣ ሆን ይሄንን ስብስብ በጣም ኢንትሬስቲንግ የሚያደርገውን ልንገርሽ፣ የደቡብ ፓርቲ በሁለት ቀን ይጨርሳል። የኦፒዲዮ በሶስት ቀን ይጨርሳል። የአማራው ክልል በአራት ቀን ይጨርሳል። የትግራይ ክልሉ ነው ጭቅጭቅ የነበረበት። የሚገርም አይነት ዲስካሽን ነው የተካሄደ እዛ ቦታ ላይ እንዲሳተፉ የተጋበዙት ወገኖች በጣም ጠበቅ ጠበቅ ያለ ጥያቄ አንስተዋል፣ እና ሁለት ቦታ ከፍለውታል። ትግራይ ያለው ያለውን ህዝብ እና አዲስ አበባ ያሉትን። እናንተ እዛ አካባቢ ትክክለኛ ስራ እየሰራችሁ አይደለም፣ በእናንተ የተነሳ እኛም ተወቅሰናል። ነው ቦልድ እሳት የማይፈራ ህዝብ እናንተን የሚፈራችሁ አይምሰላችሁ። ነው ዶክተር ዳኛቸው አሁን ሀሳቦትን ሲገልጹልኝ ትግራይ ክልል ውስጥ አጨቃጫቂ ነበር ያሉትን ውይይት የሚገርም ውይይት ተካሂዷል ብለውታል። ከዚህ ጉባኤ በኋላ የኢህአዴግ ባለስልጣናት በመግለጫቸው እንደተናገሩት እና እንደዚሁም ደግሞ ስብሰባውን ተካፍለው የነበሩ ግለሰቦች በሰጡት አስተያየት አጨቃጫቂ ነበር የተባለው ውይይት በስብሰባው ላይ ተካሂዶ ነበር የተባለው አጨቃጫቂ ነገር በዋነኛነት ተነሳ የተባለው ነጥብ የመልካም አስተዳደር ችግር ነው። ይህን የመልካም አስተዳደር ችግር ደግሞ ኢህአዴግ በጉባኤውም ከጉባኤውም በፊት በሌሎች ውይይቶችም ላይ በፓርላማም ኢህአዴግ የአፈጻጸም ችግር እንጂ የፖሊሲ ችግር የለበትም ሲል ይደመጣል። እንደዚሁም ደግሞ ሰዎች የአስተዳደር ችግር አለ ብለው አስተያየት ሲሰጡ ይሰማል። እና ይህንን የሚገርም ያሉትን ውይይት ምን የሚለየው ነገር አለ? ከሌሎቹ ከዚህ ቀደም ከነበሩት የተለየ ነገር አለ? ለአንዳንድ ሰዎች በርስ አድርገው ፈንድተው ጥያቄዎች፣ ጥሩ ጥሩ ጥያቄዎች አንስተዋል። ከዛ ውጭ ነገር የለም ነው። ከስብሰባ በፊት በውይይት ማን ጠቅላይ ሚኒስትር እንደሚሆን ማን ምክትል እንደሚሆን አሬንጅ አድርገው ጨርሰው ነው የሄዱት ግን አንዳንድ ሰርፕራይዝ የሆኑ ጥያቄዎች ተነስተዋል። ይሄ በጎ ነገር ነው ነው ጂዲፒውም በሚመለከት ለምሳሌ ዛሬ አምስት ዓመት የተዘረጋውን በሚመለከት በቃ እው ግልጽ ሆኗል እኮ በቃ አልተሳካም። ይሳካ ኖሮማ አይ አይነት ነገር ነበር። ብዙ ችግሮች አሉበት። ይሄም የሆነበት ምክንያት ምንድን ነው ምንም አይነት የሌላ ፓርቲሲፔሽን የለበትም። ያው በነሱ ስር ነው ያለው ሁሉ ነገር እና ምንም ክሪዝም የለም። ትችት አይፈቀድም። ይሄ ስለሆነም ክህሎትም የለም፣ ትምህርትም የለም። ትልልቅ ኮርፖሬሽንስ እና ትልልቅ ፕሮጀክቶች የሚመሩት ሰዎች ዝም ብሎ በብሔርና በጎሳ የተመረጡ ናቸው። የትም አይመጣም። ይሄን ከቀጠሉ ችግር አላቸው። ዋናው ነጥብ ደስ የሚለው ምንድን ነው? በቃ አውቀውታል፣ ችግር እንዳለ ችግር አፋፍ ላይ እንዳሉ አውቀዋል፣ ተናግረዋል። እዛ በቃ አለቀ፣ እኳም አለቀ። አሁን አሁን ወሬ አቁሙ፣ መቶ በመቶ ተመርጠናል፣ ስብሰባ ጨርሰናል፣ እነከሌን መርጠናል። አሁን አፍን ዝጋና ዝም ብለህ ተንቀሳቀስ ነ የኢህአዴግ ጉባኤ ለብቻው የኢህአዴግ ጉባኤ ሆኑ፣ አልቋል። ሲቪል ሶሳይቲ ኢትዮጵያውያን ያልተሳተፉበት ራሳቸው ፓርቲያቸውን የሚወዷቸውን ሰዎች ሰብስበው ጨርሰዋል፣ እንደሚጨርሰ አይነት ይሄ ነው ያለቀው። እንዲሁንም በደፈናው የመልካም አስተዳደር ችግር የምናምን ችግር የሚሉት ዝም ብሎ እንዲህ ተደፋፍኖ የሚታለፍ ነገር አይደለም። ሲሪየስ ፕሮብለም አላት አገሪቱ የሚል እምነት አለ። የእድገትና የትራንስፎርሜሽን እቅዱ አልተሳካም፣ የከሸፈ ነው ብለዋል። ለዚህ ምክንያቶች ምንድን ነው ዶክተር ዳኛቸው? አልተሳካም ሰላሳ ፐርሰንት ው ተሳካም የሚባልበት ቦታ የህክምናና የትምህርቱን ቦታ ከድርሻ ከማዳረስ አኳያ ነው። ለዛውም የሚሊኒየም ጎል ተብሎ ከዛ ፕሮጀክቱ ከመጀመሩ በፊት የተጀመረ ስለነበረ ፈረንጆች ብዙ ገንዘብ ስላወጡበት ትንሽ ትንሽ ውጤት አሳይቷል። ይሄንን መቼስ መካድ አንችልም። የተቀረው እንዳለ ግን የለም እንዳለ ሊሰራ አልቻለም። ይሄንን ያውቃሉ እና አሁን ወደ ሁለተኛው የሄዱ ነው። ይሄኛውን ገና እኔ ፕሮፐርሊ አጤ ነው። ይሄ ችግር አለ በዚህ በዚህ በኩል ያሉት የለም። ሌላ በዚህ ጉባኤው ላይ ጎልቶ የታየው ነገር የፓርቲው የመተካካት አሰራር ላይ ነው። በመተካካቱ ወጥተዋል ተብሎ የነበሩት አመራር አባላት ተመልሰው ስብሰባ ላይ የመሳተፍ እድል እንዳገኙ ተነግሯል። እንዲሁም በድምፅ ብልጫ አሰጣጡ ላይ የመጨረሻ ትንሽ ድምፅ አግኝተው የነበሩ ሰዎች ባለስልጣን ሆነዋል ወይም ለስልጣን ተመርጠዋል። ይህንንስ እንዴት ገመገሙት? ይህ የመተካካቱ እኮ ነገር ቨርቲካል የሆነ ነገር ነው ምን መሰለሽ ወደ ጎን ሄዶ ከሌላ ቦታ ፑል የመሳብ አይደለም። ቁዛ እርስ በርሳቸው ስልሳ አምስት በላይ የሆኑት ወደ ሰባ የተጠጉት ዞር እንዲሉ አምሳ አምስት ዓመቶቹ ደግሞ ጠጋ እንዲሉ ለፓርቲያቸው እኮ ሰርቫይቨል እና ህልውና የተሰራ እቅድ አለበለዛ ችግር ያመጣሉ። አዘላለም ይቀመጡባቸው ከሆነ አይ የለም ተራችሁ ይደርሳል እና እንጠባበቅ። ምንም ፋይዳ የሌለው ነገር ነው። ትንገርሽ። መተካካት የሚለው ኖሽን፣ መተካት የሚለው ኖሽን፣ እነ ዲሞክራሲ እኮ የህዝብ ነው እኮ ህዝብ፣ የህዝብ መሳሪያ ሲሆን መተካት የሚችል ህዝብ ነው ዲሞክራሲ እኮ አለው የሚባለው ይሄን ሰው እያልወደድ ነው ነገር ግን በምርጫ እናወርደዋለን እንተካዋለን፣ ነው ከህዝብ ተነጠቀና ለፓርቲ ተሰጠ። ይህ መተካካት ጨዋታ ነው። አንተ ስልሳ አምስት ሞልቶሃል አሟሃል፣ ስኳር ምናምን በሽታ አለብህ አንተ ትለቅልኝና እኔ እተካለሁ። ይሄ መተካት የሚባለው ከምርጫ ጋር የተያዘ ኖሽን፣ አንድኛው የምርጫ ጉዳይ ነ ዲሞክረሲ እኮ የተበላሸን መሪ ህዝብን ያላረካ መሪ የሚተካበት ነበር። ይሄንን ነጠቁና እርስ በርስ መተካካት እያሉ አወራን። እኛን አይመለከትም። እዚህ ጋር አንድ ጥያቄ ላንሳ። ዶክተር ዳኛቸው ሹመቱ የእርስ በርስ እየሆነ ነው እያሉ ነው በእውቀትና በክህሎት እንደዚሁም በትምህርት መሆኑ ቀርቶ ሙሉ ለሙሉ በብሔር ላይ የተመሰረተ ሹመት እየተሰጠ እንደሆነ ጠቆም አድርገው አልፈዋልና እዚህ ላይ ተጨማሪ አስተያየት ይኖሮታል ብዬ ገምታለሁ። እስቲ በሹመትና በብሔር ጉዳይ ላይ ያሉትን አስተያየት ለአድማጮቻችን ያካፍሉ። ነገሩ ያለው ምን መሰለሽ፣ ዋናው እምብርቱ ወደ ዩኒቨርሲቲ የሚወስደው ወደ ትምህርት የሚወስደው ነገር መመሰል አስራ ዘጠኝ መቶ ሀያ ሶስት አመተ ምህረት እድሜ ለአምባሳደር ዘውዴ ረታ ያስተማሩን ነገር ቢኖር መጽሐፋቸው ላይ ምን ይላሉ መሰላችሁ፣ የቀዳማዊ ኃይለሥላሴ መንግስት የሚለው ላይ በኢትዮጵያ ምድር ላይ ሰው የሚሾመው በትምህርት በእውቀት ነው ወይስ በመወለድ ይላል። አሁን ከመቶ ዓመት በኋላ ኦልሞስት መቶ ዓመት በኋላ ይዘነው ይህ የምንሄደው በመወለድ ነው። መወለድ ምን ማለት ነው? መወለድ ጎሳ ማለት ነው ብሔር ማለት ነው። ነገድ ማለት ነው። አሁን እኮ ሚስ እየተደረገ ያለው መሰል ው ሹመት ኃላፊነት የሚሰጠው አላነሱትም እንጂ የጂቲፒው የከሸፈው እኮ ክህሎትም ማነስ ነው፣ ትምህርትም ማነስ ነው። አይ እነኚህን ሰዎች እንወስድና ስልጠና እንሰጣቸዋለን፣ በስልጠና ትምህርትን ይሻገሩታል። ነገሩ አልሰራ ሲል አይ ችግሩ እኮ ተጨማሪ ስልጠና ስላልተሰጠ ነው ተብሎ በስልጠና እየተካሄደ ነው ያለው። ጽዮን ተመልሰን እኮ የዛሬ ሰማንያ አምስት ዓመት አምባሳደር ዘውዴ ረታ እንዳስተማሩ የነበረ ሁለት ጭቅጭቅ፣ ሹመት ኃላፊነት በትውልድ ይሰጥ ወይንስ በእውቀት ይሰጥ። አሁን ተመልሰን ወደ ትውልድ ሄደናል። በቃ አንቺ እኮ መወለድ ያለብሽ ለመሾም ትክክለኛ ቦታ መወለድ ነው። እኔ እንዳውም ልንገርሽ፣ ሁለት አይነት ብሔሮች አሉ ኢትዮጵያ ውስጥ። አንደኛው ዘራይት ብሔር የምለዋለኝ፣ ሁለተኛው ዘሮንግ ብሔር። ትክክለኛው ብሔርና የተሳሳተው ብሔር፣ የተሳሳተው ብሔር ተው መሾሙን ጠባይ ማረቢያ ውስጥ ያለ ነው። እና ትምህርት ችግር አለ፣ ክሎት ችግር አለ፣ የእውቀት ችግር አለ። እነሱ ያሰቡትን አቺቭ ሊያደርጉም አይችሉም። ትንሽ ያገኙት ምን ገብሽ በትምህርት በማዳረስ ደረጃ፣ በክሊኒክ በመክፈት በገጠሮቹ ደረጃ ይሄን አድርገው፣ ይሄም ደግሞ ፈረንጆቹ ብዙ ገንዘብ ያወጡበት የሚሊኒየም ጎሉ ጋር ስለተያዘ የተቀረው ነጥፈዋል። አምስት ዓመት ሙሉ ባቡር እንኳን መዘርጋት አልተቻለም ነች። በሌላ በኩል ደግሞ ያየሹ እንደሆነ ማንንም ማስገባት አይፈልጉም። ከአንድኛው ቦታ ተነሶ የትኛው ሪጅን ነው ሄደሽ እስቲ እዚህ ቦታ ጎበዝ እንደው እንዲያረጋችሁ ማን ነው ማንን የሚለው ኦልሬዲ ተከፋፍሏል አገሩ። ከዚህ ከመከፋፈሉና ከሹመቱ ጋር በተያያዘም እስቲ እርስዎ የሚያውቁትን በምሳሌ ቢጠቅሱልን፣ ዶክተር ዳኛቸው የዛሬ አንድ አመት ተኩል እዛ በማስተምርበት ጊዜ ቸርምን ቸርመኑን የደከመኝ እና ሌላ ሰው ይተካ ሲባል ሶስት የሚወዳደሩ ቀረቡ። ሶስቱ ቀረቡና አስራ ሶስት ነበር አስራ አራት ነበር የቦት አላደረኩም። ምክንያቱም እንተውና አስራ ሶስቱ ዘጠኙ ለአንዱ አራት ለአንድኛው ለሶስተኛው ዜሮ ሰጥ ከወር በኋላ ዲኑ ዜሮ ያገኘውን ቸርማን አደረግ እኔ ወዳጄ ነው ከአሜሪካን የመጣ ነው ዜሮ ያገኘ እንዴት ነው እናንተ ዜሮ አግኝተህ ቸርማን ሆንኩ ብሎ ባክ ደዳኛቸው ከየት ብሔር እንደመጣሁኝ ማን እንደነገራቸው አላቅም። ወደ ታች መሆን ሰምተው በዛ ነው የሾሙኝ ብሎ ውጭ አለኩ በሙሉ አፉ። እንዲ ያለ የሹመቱ ጉዳይ ሲነሳ የብሔርም ጉዳይ አብሮ ይነሳል። በዚህ በብሔር ምክንያት ደግሞ የሚመጣው ችግር አገሪቷን ወደ መከፋፈል አደጋ እየገፋት ነው በሚል ስጋታቸውን የሚገልጹ አሉ። በዚህ በዚህ ጉዳይ ላይ የሚጠቁሙት የመፍትሄ ሀሳብ ይኖሩ ይሆን ዶክተር ዳኛቸው? ዲሞክራሲ እዚህ ቦታ ጎበዝ እንደው እንዲህ እያደረጋችሁ ነው፣ ማን ነው ማንን የሚለው ኦልሬዲ ተከፋፍሏል አገሩ። እንዴት ነው የሚቻለው? እንግዲህ ፌዴራል መንግስቱ አቅም የለውም ይሄን ለማለት። አዲስ አበባ ዙሪያ ትንሽ ሰፋ እናደርጋለን የሚባለው ኦልሞስት ሬቮሉሽን ተነስቶ ነበር። አገሪቱ ተከፋፍላለች። ይሄን ነበር የተፈራው። ይሄ እኛ ግዛት ነው ምን አገባችሁ? ራሳችሁም እዛ አስተዳድሩ። ነው ኦኬ፣ እናንተ እኛ አንመጣባችሁም፣ እናንተም ደግሞ እኛ ጋር አትምጡብን አይነት ሁኔታ ስላለ ችግር አለን ነው ምልሽ። የዛሬ ሁለት ወር እኮ ሰዎች ካምቦም ተባረዋሉ እና ልቀቁልኝ ተባለ። እና በእኔ ግምት ነው ምልሽ የተካሄደው ሬክቲፊኬሽን በአንዳንድ በኩል ዩኖ ኢትዮጵያ ሰፋ ያለች ሀገር ናት፣ ሁሉንም ነገር ማገናዘብ አለባት የሚለው ትክክል ሲሆን ተመልሰን ግን ወደ ድሮዊንግ ቦርድ ሄደን ዜግነት የሚለው ላይ ካልሄድን በጣም ችግር አለን። እኔ ይሄ ነው እንትን ጥሪ በቃ ነገሮችን አንዳንድ ነገሮች ከተሰሩ በኋላ በኢትዮጵያ ዜግነት ደረጃ የትም ቦታ እኮ ሄዱ፣ አንዳንድ ቦታ እኮ ከየት መጣ እኮ ነው የምትባዩ። አገሪቱ ትፈርሳለች በሚባልበት ጊዜ ጨውር እኮ ኦልሞስት አሁን አለች ወይ ብለች ታይቅያለች። ኢትዮጵያ የምትባለ ሀገር አለች። አሁን ግን ስራ ለመጠየቅ ኢንቨስት ለማድረግ ጋምቤላ ሄደ፣ ኦሮሚያ ክልል ሄደ፣ አማራ ክልል ሄደ ኢንቨስተር። አንድ ጃፓኒዝ አንድ ተርኪሽ አንድ ኢትዮጵያ ቤድ እኮ ሶስቱም እኮ እንደ ኢንቨስተር ነው የሚታዩት። አይሄኛው ኢትዮጵያዊ ነው ብሎ አስተያየት የሚያደርግለት የለም። ይሄን ነግርሻለሁ። ማንም ኢትዮጵያዊ ኮርቶ እኔ ኢትዮጵያዊ ስለሆንኩኝ በኒሻንጉል ወይም ቃየ ጸገዴ ወይም ደግሞ ሽሬ ወይም ደግሞ እንደርታ መስራት ይችላሉ ይበል ስ ህገ መንግስቱ ይፈቅዳል፣ ግን በስራ ላይ በፍጹም አይውልም። ከጎራ ፍርዳ ሰዎች ተባረሩ። ከአምቦ ተባረሩ። ከዚህ ቦታ ተባረሩ። ከዛ ቦታ ተባረሩ። ከዛ በኋላ ደግሞ እኔ ምንሽ ተማሪዎች ግራጁዌት አድርገው ሁሉ እኮ በየቀ ዋል የምትሰለፈው እኮ ጥረት ከሌለ ሌላ ቦታ ሁለት ነጥብ ሁለት ያገኘው ሰው ኦልሞስት ዲሬክተር ይሆናል። ስሪ ፖይንት ፎር ካገኘው እኮ ወሳኝ የሆነ ቫሪያብል ሆነ እኮ የብሄር የጎሳ ጉዳይ የነገር ጉዳይ ድሮ የምትሾሚው በትውልድ ነው። የትግራይ ባላባኮች ትግራይ፣ የኦሮሞ ባላባኮች ኦሮሞ፣ የጎንደር ባላባኮች ጎንደር። ተመልሰን እዛ ገባን። ከመቶ አመት ዶክተር ዳኛቸው እነዚህን ችግሮች መቅረፍ ባይቻል እንኳን ለማሻሻል የተለየ የሚጠቁሙት ሀሳብ አለ፣ ማሻሻያ ለማድረግ አሜሪካን ችሎ ሰፈር የሚደላሉ የዛሬ ሰማንያ ምናምን አመት ላይ የአንድ የፖለቲካል ስርአት የሚሻሻለው የትምህርት ስርአት ይሻሻል። የትምህርት ስርአቱ ደግሞ የሚሻሻለው የትምህርት የፖለቲካ ስርአቱ በጎል ስለሚሆን ሲሆን እና ሁለቱ አዙሪት ውስጥ የወደቁ ከሆኑ ወይ ወላት ያቻ ሀገር ይላሉ። ለኔ እንደዛ ነው። አዙሪት ውስጥ ወድቀናል። ወደቅን ካሉበት አዙሪት ለመውጣት ምን መፍትሄ ያሻል ስል ለዶክተሩ ላቀረብኩላቸው የመጨረሻ ጥያቄ፣ ይህንን ጥያቄ ከተረት ጋር አያይዤ ልመልሰው በማለት ሀሳባቸውን አጠናቀዋል። ሸውተን ጅብሪል አንድ የቦሎ ውስጥ አንድ መንደር ይገባሉ። የገቡና ባላገር በሙሉ ቤቱን ይከበዋል። ፍረዱልን ብሎ ማለት የተናገዳቸው እንግዲህ፣ እባክዎ ትንሽ ወጥተው ፍረዱላቸው፣ ወደ ሁለት ሺህ ባላገር ከቧል፣ እንደው ፍርድ ይፈልጋል ሲላቸው፣ ብቅ አሉ አሉ። ምን አሉ መሰለሽ? ፍረድ ፍረድ ይሉኛል፣ ምን ልፍረድላቸው? እኔ የሚታየኝ ያው ድህነታቸው፣ ብሎ ተመልሰው ገቡ ይባላል። ግጅቶቻችንን በኢንተርኔት አምሃሪክ ቪኤ ኒውስ ኮም ወይም በእጅ ስልኮቻችሁ ቪኦኤ ሆርን ኤምኦቢአይ ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ላይክ አስ፣ ተነጋገሩ። የስልክ ቁጥራችን 202205942 ነው፣ የውስጥ መስመር 14 ነው። ወይም አት ቪኤ ኒውስ ኮም ላይ ኢሜይል አድርጋችሁ መልእክቶቻችሁን አስተያየቶቻችሁን ብትሰጡ ይደርሰናል። ወደ እናንተም መልሰን እናቀርባቸዋለን። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። አቀናባሪው ቴሌላይም ባክ ነው። ተከታዩ ዝግጅት የሙዚቃ ቃና ሰላም፣ ሰላም፣ ሰላም። ጤና ይስጥልኝ የተከበራቸው የሙዚቃ ቀን አድማጮች እንደምን ሰነበታችሁ? የክብር ሰላምታዬ ከስቱዲዮ 14 ድረሳችሁ። የምሽት ፕሮግራማችንን የጀመር ነው ውመንስ ዎርክ እያለጭ ሽር በምትጫወተው ዜማ ነው። ውማንስ ወር በተሰኘው የሸር ዜማ ነበር የምሽት ፕሮግራማችንን የጀመርነው። በድጋሜ የክብር ሰላምታዬ ከስቱዲዮ አስራ አራት ይደረሳችሁ። ጽዮን ግርማ ቀደም ብላችሁ ያደመጣችሁትን ፕሮግራም ስታዘጋጅ ስራ በስቶባ ስለነበር የዛሬውን የሙዚቃ ቀና ለማዘጋጀት ወደ ስቱዲዮ አስራ አራት ብቅ ብያለሁኝ። የተለያዩ ዜማዎችን ይዤላችሁ ቀርብ ያለው ሙዚቃ ነክ ዜናዎችም አሉኝ። ለሚቀጥሉት የተወሰኑ ደቂቃዎች አብራችሁኝ እንድትቆዩ እየጋበዝኩኝ መልካም ቆይታ ከሙዚቃ ቀና ጋር። my dreams walking the streets of some old ghost town i tried to believe in god and james dean but hollywood sold out saw all of the saints lock up the gates i could not enter walked into the flames called out your name but there was no answer now I know my heart is a ghost town. My heart is a ghost town. My heart is a ghost town. that's not ጎስታውን የተሰኘውን የአዳም ላምበርትን ዜማ ነበር ያደመጥ ነው። የኢንዲያና ግዛት ተወላጅ የሆነው የ33 ዓመቱ አዳም ላምበርት በስምንተኛው ዙሪያ የአሜሪካን አይድል የዘፈን ውድድር ተካፍሎ ሁለተኛ ደረጃ መውጣቱ የሚታወስ ነው። አደም እስካሁን ድረስ ሶስት የስቱዲዮ አልበሞችን ያወጣ ሲሆን ቀደም ብለን ያደመጥ ነው ጎስታውን ዜማው ዘ ኦሪጂናል ሀይ ከተሰኘው ሶስተኛ የስቱዲዮ አልበሙ የተካተተ ነው። ጎስታውን እዚህ ዩናይት ስቴትስ እና በአውሮፓ በተለይም ደግሞ በራሽያ ተደማጭነትን እያገኘለት ነው። በፐርከና ዌስት ለፕሬዝዳንትነት እንደሚወዳደር ተናገረ። ይህንን የተናገረው ለ2015 በተዘጋጀው የቪዲዮ ቫንጋርድ አዋርድ ሽልማት ላይ የክብር አሸናፊ የሆነበትን ዋንጫ ከተቀበለ በኋላ ነው። ከና የዌስት ሽልማቱን ለመቀበል ወደ መድረኩ ብቅ ሲል በአዳራሹ የተገኘው ሕዝብ ከመቀመጫው በመነሳ በጭብጨባ የተቀበለው ሲሆን ከና ለ13 ደቂቃ ያህል የፈጀ ንግግር አድርጓል። ወደ በኋላም በንግግሩ ማገባደጃ አካባቢ ለ2020 ለሚካሄደው የዩናይት ስቴትስ ፕሬዝዳንታዊ ምርጫ እንደሚወዳ እንደተደራደረ አሳውቋል። ካናዬ ገና ከአሁኑ በርካታ ደጋፊዎችንም አግኝቷል። ከነዚህም ደጋፊዎቹ መካከል በአሁኑ ሰዓት ለፕሬዝዳንትነት እየተወዳደሩ ያሉት የቤትና የቦታ ከበርት የሆኑት ዶናልድ ትራምፕ ዋነኛው የካናዬ ደጋፊ እንደሚሆኑ ተናግረዋል። ላለፉት ሰባት ዓመታት ከሙዚቃው መድረክ ጠፍታ የነበረችው ጄኔት ጃክሰን በቅርቡ አዲስ አልበም ይዛ ብቅ እንደምትል ታወቀ። የአልበሟንም መጠሪያ ስም አምብሬ ከብል ብላ የሰየመችው ሲሆን አልበሙ በውስጡ አስራ ሰባት የሚሆኑ ዜማዎች ሀገራችን አካቷል። የ49 ዓመቷ ጀነት ጃክሰን በዚሁ አዲስ አልበሟ ባካተተቻቸው ዜማዎች መካከል ስለ ታላቅ ወንድሟ ማይክል ጃክሰን የተጫወተቻቸውን ዜማዎችም እንዳሉ ታውቋል። አልበሙ በሚቀጥለው ወር መግቢያ አካባቢ በገበያ ላይ እንደሚውል ታውቋል። እስቲ ከዚሁ ከአዲስ አልበሟ ውስጥ ቀደም ብላ የለቀቀችውን ኖ ስሊፕ የተሰኘውን ዜማዋን እናድምጥላት። ላለፉት ሰባት ዓመታት ከሙዚቃው መድረክ ላይ ጠፍታ የነበረችውን የጀኔት ጃክሰንን ኖስሊፕ የተሰኘውን ዜማዋን ነበር እያደመጥ ነው። አዲስ አልበሟ በሚቀጥለው ወር መጀመሪያ አካባቢ እንደሚወጣ ታውቋል። በዋሽንግተን ዲሲና አካባቢዋ የምትኖሩ የማዶና አድናቂዎች ካላችሁ የፊታችን ቅዳሜ ምሽት ዋሽንግተን ዲሲ በቨራይዘን ሴንተር የሙዚቃ ትርኢት ታሳያለች። ትኬት ካገኛችሁ ከፓፖዋ ልዕልት ጋር ምሽታችሁን ልታሳልፉ ትችላላችሁ። በዚሁ ምሽት ትጫወታቸዋለች ተብለው ከታሰቡ living for love. Like no it's I didn't hear the alarms. Now I'm down. Alone in the dark, I was bound to your game. You fired a shot in my heart. Oh, took me to heaven and me fall. i'm ሊቪንግ ፎር ላቭ የተሰኘውን የማዶናን ዜማ ነበር ያድመጥ ነው። ማዶና በሚቀጥለው ሳምንት ቅዳሜ ምሽት እዚህ ዋሽንግተን ዲሲ በቨራይዘን ሴንተር አዳራሽ የሙዚቃ ትርኢቷን ታሳያለች። አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ከማይክራፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ አይለዩን፣ ጻፉልን፣ ደውሉልን። የስልክ ቁጥራችን 202 2059942 ሲሆን ለአማርኛው ክፍል መልእክት ስትተው የውስጥ ቁጥራችን 14 ነው። ኢሜይል ለምታደርጉልን ደግሞ የኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ወይንም ቃና ደስ አት ቪኦኤ ኒውስ ዳት ካም ብላችሁ በሁለቱም ኢሜይል ብታደርጉልን ይደርሰናል። በፖስታ ደብዳቤ አሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችንን እንደገና ልድገምላችሁ ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው። የአንድ 1 አመቱ ወጣት ጀስትን ቢቨር ዜማ ለመጀመሪያ ጊዜ በእንግሊዝ የሙዚቃ ሰንጠረዥ ላይ የአንደኝነትን ደረጃ የያዘ ዋት ዱ ዩ ሚን የተሰኘው ዜማው ባለፈው ሳምንት 84 ሺህ ቅጅን በመሸጥ በእንግሊዝ የሙዚቃ ሰንጠረዥ ላይ የአንደኝነትን ደረጃ ይዞለታል። እስቲ ዜማውን And home. What do you mean? Oh, oh, oh. when you nod your head, yes. So indecisive, what I'm saying. Trying to catch the beat, make up your heart. Don't know if you're happy, you're complaining. Don't want for us to win, where do I start? First you wanna go to the left, then you wanna turn right. Wanna argue all day, make love all night. First you up, then you down, and in between. Oh, I really wanna know what do you mean? Oh, oh, oh When you nod your head yes But you wanna say no What do you mean Hey yeah When you don't want me to move But you tell me to go What do you mean Oh what do you mean Said you're running Out of time what do you mean Oh, oh, oh What do you mean Better make up your mind what do you mean? Y'all for protective when I'm leaving Trying to compromise but I can't win You wanna make a point but you keep preaching You had me from the start, won't let this end First you wanna go to the left Then you wanna turn right What do you mean? Oh, when you nod your head yes, but you wanna say no. What do you mean? Hey, yeah. When you don't want me to move, but you tell me to go. What do you mean? I wanna know. Oh, what do you mean? Said you're running out of time. Um yeah. ለመጀመሪያ ጊዜ በእንግሊዝ የሙዚቃ ሰንጠረዥ ላይ የአንደኝነትን ደረጃ የያዘውን ዋዲዮሜን የተሰኘውን የጀስትን ቢበርን ዜማ ነበር ያደመጥነው። የአንድ ዓመት ወጣት ጀስትን ቢበር ቀደም ብለን ያደመጥነውን ነውን ዜማውን አካቶ አራተኛ የሆነውን የስቱዲዮ አልበሙን በቅርቡ ለማውጣት ስራውን እያገባደደ ይገኛል። የተከበራቸው ሙዚቃ ቀን አድማጮች፣ የቢልቦርድ ሰንጠረዥን ከአነሳ አይቀር ወደ የአሜሪካን የቢልቦርድ ሰንጠረዥ ገባ እንበል እና አዳዲስ ከወጡ አልበሞች መካከል በሽያጭ በላይነቱን የያዙትን አልበሞችን እንመልከት። ኢሞርታላይዝድ የተሰኘው የዲስተርብድ አልበም ዘጠ ስምንት ሽቅጅን በመሸጥ በዚህ ሳምንት የአንደኝነትን ደረጃ ሲይዝ፣ ኪልዘላይት የተሰኘው የሉክ ብራይን አልበም ስልሳ ሰባት ሽቅጅን በመሸጥ የሁለተኝነትን ደረጃ የያዘለት ሲሆን፣ ኮምፕተን የተሰኘው የዶክተር ድሬ አልበም ደግሞ ስልሳ አንድ ሽቅጅን በመሸጥ የሶስተኝነትን ደረጃ ይዟል። ወደ ነጠላ ዜማዎች ገባ ብለን ደግሞ ከመቶቹ ምርጥ ዜማዎች መካከል ከአንድ እስከ ሶስት ደረጃ የያዙትን ነጠላ ዜማዎች ብንመለከትና የሶስተኝነትን ደረጃ ከያዘው ዜማ ብንጀምር Watch me, watch me, oh. ዋች ሜ የተሰኘው የሳይለንቶ ዜማ በዚህ ሳምንት የሶስተኝነትን ደረጃ ሲይዝ የሁለተኝነትን ደረጃ የያዘው ዜማ ደግሞ ቺር ሊደር የተሰኘው የኦኤምአይ ዜማ ሲሆን፣ በዚህ ሳምንት የሁለተኝነትን ደረጃ የያዘው ዜማ የሳምንቱ ምርጥ አንደኛ ዜማ ደግሞ Can't feel my face, yes. I know the weekend is my no, but this is summoned yes to murt and ya Zima. You know, stay murt, yes, and ya Zima and Nadam. And I know she'll be the death of me. At least we'll both be numb. And she'll always get the best of me. The worst is yet to come. But at least we'll both be beautiful and stay forever, young. This I know, this I know. She told me don't worry. She told me, Don't worry no more. We both know we can't go without it. She told me, Best of me, at least we'll both be enough. And she'll always get the best of me. The worst is yet to come. All the misery was that when everywhere. What deep in love? Cause I know, Cause yeah. I know, well I know. የተከበራቸው የሙዚቃ ቀን አድማጮች ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁኝ ስለቆያችሁ እያመሰገንኩኝ እንደዚሁ በሌላ ቀን ብቅ ላለሁኝ። ለዛሬ የመሰናበታችሁ ኢትዝ ዩር ወርልድ እያሉ ጀነፈር ሀድ ሰን ና አርኬሊ በሚጫወቱት ዜማ ይሆናል። በሌላ ቀን እስከምንገናኝ ድረስ በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ በእኔ በኩል ቻው። That you want from me, but you can't get it anytime and play. I'll be your servant, you slave. You babe. shouldn't have to ask for nothing, baby. No, no, no. You should have the world, baby. Right in the palms of your hands, oh. Whoa. Just tell me what to do. To make your life a better life for you. Everything your heart desires, baby. See, I am born to make it happen, baby. All you gotta do, mm, no, no, just tell me that it's me, you won't love you. And as long as you keep giving me that sweet love, point to it, baby, it belongs to you. If it's money you want, want me to pay you bills, buy your nice things, shopping is free. Oh, oh, oh, oh, oh. you are in need of love. I'm uh -huh. አድማጮች አሁን አጠር ያሉ ማጠቃለያ ዜናዎች እናሰማና እንሰናበታለን። ኦስትሪያና ጀርመን በአውቶቡስ በባቡርና ና በእግርም ጭምር በኦስትሪያ በኩል አድርገው ከዚያም ወደ ጀርመን ለመግባት ለሚተሙት በሺዎች የተቆጠሩ ፍልሰተኞች ድንበሮቻቸውን በዛሬው ዕለት ከፍተውላቸዋል። ዳሩ ግን የሃንጋሪ ፖሊስ አዛዥ ለፍልሰተኞቹ ወደ ኦስትሪያ ድንበር የአውቶቡስ አገልግሎት ከዚህ በኋላ አንሰጥም ለአንድ ጊዜ ብቻ ነው ያደረግነው ማለታቸው ተጠቅሷል። የተባበሩት የአረብ ኤሚሬቶች የጦር አውሮፕላኖች በዛሬ እለት በየመን በተለያዩ አካባቢዎች ያሉ የሺያሁቲ ሁቲ አማጽያን ኢላማዎችን መደብደባቸው ተሰማ። ትናንትና በሳውዲ አረቢያ የሚመራው ህብረት ቢያንስ ሀምሳ አምስት ወታደሮቹ ከአማጽያኑ በተተኮሰ ሚሳይል በተገደሉ ማግስት መሆኑ ነው ይህ የሆነው። የሶሪያ የአናሳን ብሔረሰብ የዱርዞዎች በሚበዙበት በሀገሪቱ መሀል ክፍለ ግዛት ጸረ መንግስት ሁከት ተቀጣጥሏል ተባለ። ይህ የሆነው ትናንት አርብ ቢያንስ ሀያ አምስት ሰዎች በገደለው ጥቃት አንድ ታዋቂ የመንግስት ተቃዋሚ የሃይማኖት መሪ በተገደሉ ማግስት መሆኑ ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመስታወት እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ባቀናበረልን ቴሌላይምባክንና በሌሎቹም ባልደረቦች ስም ሰናበታችኋለሁ። ሰሎሞን አባተ ነኝ። ሰላም፣ በደህና እደሩ።